ሊቨርፑልን እንደ ገናኖቿ የተቆጣጠሩ ሰው የለኮሱትን ችቦ መሸከም ከባድ ይሆናል ሲባል ቀለል ተደርጎ የተፈጸመ የአደራ ታሪክም ነው። ጀርመናዊው ፈገግተኛ ቅብጥብጥ የቀዮቹ መሪ አስፈተው ያስቀመጡትን ይድል ዳናና መነቃቃት በማይታወቁ በጥርጣሬ በታዩ የተመረጡ ሰው የመቀጠል ታሪክ ነው። አሁን አርነስሎት ከነቢል ሻንክሊ፣ ኪንግ ኬኒ፣ ቦብ ፔስሊ፣ የርገን ክሎፕ፣ ጆፍ ሃገን ጎራ ናቸው። ሲመጡ ምንም የማይታወቁ ያልተገመቱ፣ በጥንቃቄ የሚናገሩ እንዳናታቸው ፊታቸው የሚያበራ ዘመናዊ ታክቲሽን፣ ከካሮ ሮድ እስከ ስታንፎርድ ብሪጅ፣ ከኢታድ እስከ ኦልትራፎርድ፣ ከጂቴክ እስከ ኤምሬትስ አንገት ለአንገት በተናነቀ ቡድናቸው ታሪክ ሰርተዋል። የቀዩት ንግልቅ ባላንጣቸው ማንቸስተር ዩናይትድ በአንቀላፉበት ዘመን የነጠቃቸውን ክብር ቢያንስ ወደ መጋራት ተመልሰዋል። አሁን የሊቨርፑል የድል ምልክት ወፏ በኩራት እንደገና ትበራለች። እኛ የሻንክሊ ልጆች፣ የዓለም ምርጡ ቡድን ሊቨርፑል፣ በግንቦት ሻምፒዮንነቱ እናረጋግጣለን የሚለው ተወዳጅ ዜማ የሊቨርፐርዳ ፖማይቸስት በስሎት መሪነት ግንቦት ሳይገባ በተረጋገጠ ድል እንደገና ነፍስ ዘርቷል። ሊቨርፑል ሻምፒዮን Three, That's the Here's a song about a football team. The greatest team you've ever seen. A team not played total football. They won the league, Europe and all. A liver bird upon my chest. We are men. በማዕበሉ መካከል ስትጓዙ አንገታችሁን ቀና አድርጎ፣ ስለ ጨለማውም አትፍሩ። ማዕበሉ ጸጥ ሲል ወርቃማው ሰማይ ይላል። የውባ ወፍጦውም ዝማር የሚሰማል ራሱ ወጀብ ተራመዱ፣ በዝናቡ ሸንፈር ውስጥ ይመለፉ። ሕልማችሁ ቢፈተንና ቢደናቀፍም ግድ የለም ተራመዱ። በልባችሁ ተስፋን ሰንቃችሁ ግድ የለም ተራመዱ። ብቻችሁን ግን አይደላችሁም፣ ብቻችሁን ግን አትጓዙ። የሆነ የበረው ካለው ሰላሳ ዓመታት 1151 ጨዋታዎች አልፈው ብዙ ኮከቦች ተፈራርቀው ብዙ አሰልጣኞች በሚፋጀው ወንበር ተቀምጠው አንዳንድ ታማኝ ደጋፊዎች የሚናፍቁትን ሳይመለከቱ ምድርን ተሰናብተው ብዙዎች በተስፋ መቁረጥ በተሞሉበት ሰዓት የርገን ክሎፕ ታላቁን መጠበቅ ደመደሙ። ሊቨርፑልን የደስታ ምድር አደረጉ። እምነትን በአንፊልድ ሮድ መለሱ። እሳቸው ድንገት ሲሰናበቱ ደግሞ ሊቨርፑል እንደገና ከፉክክር መራቅ ሊመጣ ነው የሚል ሥጋት አረበበ። ግን አርነ ስሎት የእርገን የጀመሩትን ቀጠሉ። ሊቨርፑል ብዙ ሳይቆይ ሌላ እንግሊዝ ክብርን ተቀናጀ። የእርገን የፈነጠቁትን ብርሃን እንደገና ቦገግ እንዲል አደረጉ። የሊቨርፑል የጥርጣሬ ጥያቄ ጸጥ ብሏል። ወርቃማ የድል ሰማይና ድል የማክበር ቀን እንደገና ለሊቨርፑል ሆኗል። የሊቨርፑል ወፍ ጦም ዝማሬ በድል ስሜት ይሰማል። ሊቨርፑል ሀያኛ የፕሪምየር ሊግ ሻምፒዮንነት ከምሰር ዳን በስተ ምስራቅ በጸጥታ በተሞላችሁ ዙ ላይ የኮብል መንገድ በሞሏት የመካከለኛው ዘመን ድባብ አሁን ደስ ባረበበባት ጸጥታ ጥሞና መለያዋ በሆነው ትንሽዬ ከተማ የአርንስሎት መንገድ ተጀመረ ብዙ ደጋፊዎች የድል ምሽቶች ነውጥ ሩቁ ለሆነችው ዞውሌ ለመድረስ ስሎት ባቡሩን ለመያዝ ከመንደራቸው ቤርገንቴም በሳይክል ይመላለስ ነበር። አንፊልድ በኩራት የሚያነሳው የስኬት ሕልም በያኔው ታዳጊ ውስጥ በተሠራ ሥራ ነበር። በዐሥራ ሁለት ዓመቱ ስሎት የፒኢሲ ዞውሌን ወጣት አካዳሚ ተቀላቀለ። በዐሥራ ስድስት ዓመቱ ቤን ሄንሪክስ ለታዳጊው አርን ስሎት የመጫወት ብቻ ሳይሆን የቡድኗ አምበሌ መሆን እድል ሰጡት። ከሁሉም ፈጣኑ አልነበረም ግን ለእግር ኳስ የተሠራ አእምሮ ባለቤት ግን ነበር። የትምህርት ቤት መምህራን የነበሩት ወላጆቹ አሬ እንደና ፌኒስሎት ሥነ ሥርዓት፣ ራስን ማክበር፣ ዝቅ ብሎ መሥራት፣ ሰዎችን ማክበር አስተማሩት። በሕይወቱ ሁሉ እነዚህን ጸጋዎች ይዞ ተጓዘም። በተጫዋችነት ዘመኑ ሁሉ ባስተሳሰቡ ጓደኞቹ ላይ በሚፈጥረው የመነቃቃት ስሜት የተለየ ተደርጎ የሚነሳው አርነስሎት እግር ኳስን እንዳቁመ አሰልጣኝ የመሆኑ ነገር ሳይታለም የተፈታ ነበር። የዞሌን የ14 ዓመት ቡድን ካሰለጠነ በኋላ ወደ ዋናው ቡድን የማደጊያው መንገድ እንደሌለ ተነገረው። አርነስሎት እጣፈንታው በትንሿ የሆላንድ ከተማ የተወሰነ እንዳልነበር ያውቅ ነበርና ሄደ። ወደ ካምቡር አይዜድ አልካማር፣ ወደ ፌኖርድ፣ ወደ ሊቨርፑል። ሁሉ ነገሩ የተሠራባት ዞሌን ሳይረሳ አርነስሎት ወደ እግር ኳስ ታላቅ ከተማ ደረሰ። ከጸጥታም ዞሌ ተጋጣሚን ወደሚያብረከርከው ኮፕ አንፊልድ ሮድ አርምስሎት ደረሰም። አንዳንዴ ታላላቅ ሰዎች በጸጥታ በሹክሹክታ በእምነት ብቻ ይሰራሉ። ተገልለው ተከልለው፣ በተግባር በሥነ ሥርዓት በጠንካራ ትጋት ተሞርደው ለሚጮኹ ድሎች ይዘጋጃሉ ማንም በደንብ ሳያውቃቸው? በከባዱ ቦታ ለዚያውም እጅግ ተወዳጁን የእርገን ክሎፕን ከአስደንጋጭ ስንብት ቀጥሎ ተኩ በመጡበት ዓመት ልክ እንደ ጆዜ ሞሪኖ፣ እንደ አንቶኒዮ ኮንቴ፣ እንደ ማኑኤል ፔሌግሪኒ በመጀመሪያ ዓመት መሪነታቸው ብቻ ሊቨርፑልን ፕሪምየር ሊግ ዋንጫን እንዲያነሳ መሩት። የሥልጠና አሳቢያቸውን ለተረከቧቸው ተጫዋቾች ወዲያው ማስረዳት ችለው ፕሪምየር ሊጉን ገና ግንቦት ሳይገባ ነሱ። ሀያኛው የፕሪምየር ሊግ በቀላሉ የማይታየው የፕሪምየር ሊግ ድል ነው። ሊቨርፑል 30 ዓመት ሲያንቀላፋ ሰር አሌክስ በተሰኙ ወራሪ በቅርብ ባላንጣቸው የተነጠቁትን ሪከርድ መልሶ የሚጋራ ድል ፈጠሩ። አርነ ስሎት አሁን እሳቸው ከነ ቢል ሻንክሊ፣ ቦፕስሌ ኪንግ ኬኒ፣ ራፋ ቤኒቴዝ፣ የርገን ክሎፕ ጎራ ናቸው። ሊቨርፑልን ተናዳፊ በአስጨናቂ ስልተምት የሚጫወት ሜዳውን እንደ ደጋፊው ድብልቅልቅ የሚያደርግ አጫወት ፈጥረው በቻምፒየንስ ሊግ በፕሪምየር ሊግ ድል አንገቱን ቀና እንዲያደርግ ያደረጉትን የርገን ክሎፕን በድላቸው ተከትሏቸዋል። በእርጋታ በቁጥጥር የሚጫወት ኳስን በአስፈላጊ ሰዓት ሁሉ የሚቆጣጠር ተጋላጭነት የቀነሰ በጨዋታ ውስጥ ደጋግሞ ቅርጽ የሚለውጥ የመከላከል ጥንካሬውን የጨመረ የተጫዋቾቻቸውን አቅም ከፍ ያደረገ ስልታቸው ከዘንድሮ የፕሪምየር ሊግ ተፎካካሪዎቻቸው ድክመት ጋር ተደምሮ የሊቨርፑልን ሃያኛ የፕሪምየር ሊግ ዋንጫ እውን አድርገዋል። መሐመድ ሳላህ በሊቨርፑል ከቆየባቸው ስምንት ዓመታት እጅግ ምርጡን እንዲያሳልፍ አደረጉት። ዶሚኒክ ሶቦስላይ፣ ሪያን ግራቨንበርች በሊቨርፑል አማካይ ላይ በማጥቃትም በመከላከልም የተለየ ነገር እንዲጨምሩ እንደገና ሰሯቸው። የቨርጂል ቫንዳይክ ሚና መሪነት ወደ ተለየ ነገር ወደ ተለየ ምዕራፍ አደገ። ከወዲህ አቅፎ ከሳላህ ቀጥሎ ብዙ ጎል ያስቆጠረ ደስተኛ ተጫዋች ሆነ። ለሊቨርፑል አይሆንም የተባለው ሆነለት። የተጠራጠሩት በፍጥነት የርገንን ረስተው ስሎትን አወደሱም። የእርገን የአሰልጣኝነት ክፍት ቦታ አልነበርም። የተውት በቀላሉ ሊተካ የሚችል የማይመስል ዘመን የጠበቀ ታላቅነት ተው ነው። ድንገት በቃኝ አሉት። በማድሪድ ሁለት ጊዜ በፈጻሜ የከሸፈውን ጨምሮ ሊቨርፑልን ከአውሮፓ ወራሪ ቡድኖች አንዱ አደረጉ። ታላቅነት ብዙ አሰልጣኞች የተቀያየሩበት ሊቨርፑል በለክሶም በትዕግሥትም የጠበቁት የፕሪምየር ሊግ ሻምፒዮንነት ተፎካካሪነት ከየርገን ክሎፕ ስንብት ጋር የሚነሳ በቀላሉ ተረካቢ የሚያገኝ የማይመስል አደራ ነበር። በዚህ ጥያቄ በዚህ ለመሙላት በሚከብድ የድል ጫማ ውስጥ ዱካቸውን ለማስገባት ሊቨርፑል ስላጫቸው ሰው ደግሞ ብዙ አይታወቅም። በተጠራጣሪዎቻቸው ጫጫት አልተሸበሩም። ካልተሳካላቸው ሊቦጫጭቋቸው ላስፈሰፉ ተቾች እድል አልሰጡም። ከባዱን ጥያቄም እኔ አልፈልግም ብለው አልሸሹም። ንጽጽሩን ወደ ጎን ገለል አድርገው ራሳቸውን ብቻ ሆነው ግን መጡ የኤርገን ክሎፕን ጫማ በልክ ለማድረግ ሳይሆን በራሳቸው ልክና እሳቤ በተሠራ ፍልስፍና ኃላፊነቱን ተረከቡ። በሮተርዳም የቀመሩትን ልምድ ይዘው ከብዙ አሰልጣኞች እንዳንዱ ለመባል ሳይሆን በእሳቸው ሊቨርፑልን ወደ ሌላ የድል ጫፍ እንደሚመራ የሜዳ ላይ ኮማንደር ሆኖ መጡ። ይደበዘዛል የተባለው የአንፊልድ ድባብ በድል ዘመን ደመቀ። የማይታወቁ ሆነው እንግሊዝ የደረሱት ሰው አሁን አዲሱ ተፈሪ አሰልጣኝ ሆኖ በየርገን ጥላ ስር ቢያንስ ጥቂት ዓመታትን ይቆያሉ የተባሉት አርነ ስሎት በኮፕስ የደልጻ የፈጠሩ እናም ሊቨርፑልን ወደ ሻምፒዮንነት መሩ። ሊቨርፑልን ከሳቸው በፊት በመጡበት ዓመት ሻምፒዮን በማድረግ የሚታወቁ አሰልጣኞች ግን አሉ። ማት ማኩን በ922 23፣ ጆ ፋገን በ983 84፣ ኬኒ ዳልግሊሽ በ985 86። አርንፍሎት ግን የተኩት በክለቡ ብቻ ሳይሆን በእንግሊዝ እግር ኳስም በግርማ ሞገስ የተለየ ነገር የፈጠሩትን የእርገን ክሎፕን ነውና። Here's a song about a football team. The greatest team Here's the you've ever seen. A liver bird right a upon my chest. We deal. are men but he said of Shankly's best. But it's 2H on the A team that plays the Liverpool way and wins a championship in May. ሊቨርፑል ሃያኛ የፕሪምየር ሊግ ክብሩን አሳካ። መርሲሳይድ ቀድሞ እንደምታውቀው የድል ስሜት ተመለሰች። በኮቪድ ምክንያት በልኩ ያልተከበረው የኤርግን አሥራ ዘጠነኛ ክብርን ጨምሮ ሊቨርፑሎች የከተማዋን ጎዳናዎች በድል ስሜት ይሞላሉ። አዲስ ሰው፣ አዲስ መሪ አርነስሎት በእግር ኳስ ፍቅር ለነደደችው ከተማ መጥተዋል። የሊቨርፑል ወፍ ብጥሙም ዝማሬ ቀጣዩ ሻምፒዮን እስኪመጣ በድል ስሜት ትደመጣለች። ትሪቡን ዳስሳም And Salah! Two. And Mohamed Salah sets a new Premier League record by scoring for the ninth time.